በዘንድሮ የዩናይትድ ስቴትስ ምርጫ መሰረታቸው ላቲን አሜሪካ ወይም ሂስፓኒክ ማህበረሰብ የሆኑ አባላት አብዛኛውን ቁጥር ከያዙት ከነጮቹ አሜሪካውያን ቀጥለው ትልቁን የመራጭ ቁጥር እንደሚይዙ ፒው የተሰኘው የምርምር ማዕከል ገለጸ። የምርጫው ቀን ጥቂት ቀናት ሲቀሩት በተሰበሰበው የ ኤንቢሲና የዎል ስትሪት ጆርናል የህዝብ አስተያየት ጥንቅር በሂስፓኒክ መራጮች ዘንድ የቀድሞ ምክትል ፕሬዚደንት ጆ ባይደን ፕሬዚደንት ዶናልድ ትራምፕን ሁለት ለአንድ በሆነ የድጋፍ መጠን እንደሚበልጧቸው ያሳያል። የአሜሪካ ድምጿ ካሮላይን ፕሬሱቲ ለመራጮቹ ሂስፓኒኮች ዋና ጉዳዮች ምን እንደሆኑ ጠይቃ ያጠናቀረችውን ዘገባ ድርጅ ደስታ ያቀ ኩባውያን በፍሎሪዳ ትልቁ የሂስፓኒክ ማህበረሰብ አባላት ናቸው። ብዙ ጊዜ ለሪፐብሊካን ፓርቲ እጩዎች ድምፅ በመስጠት ይታወቃሉ። ጆርጅ ሮድሪጎዝ ከእነሱ መካከል አንዱ ናቸው። ስለ ነገው ምርጫ እንዲህ ይላሉ። ይህ እኔ ለትራምፕ ነው ድምፄን የምሰጠው። ምክንያቱም ሶሻሊስቶች ወደ አገሬ ሲገቡ ብዙ ተስፋዎችን ቃል ገብተው ነበረ። ልክ ምን ተፈጸመ ስንገነዘብ ግን ጭምብሉን የገፈፍ ነው፣ በጣም ከረፈደ ነበረ። ምክንያቱም ስልጣኑን በሙሉ ተቆጣጥረውታል። እዚያም አገር የማየው ተመሳሳይ ነገር ነው። በእድሜ የገፉት የኩባ ተወላጆች በተለይ ፕሬዚደንት ትራምፕ በዲሞክራቲክ ተቀናቃኛቸው ጆ ባይደን ላይ የለጠፉትን ሶሻሊስት የሚል ስም ያስታውሱታል። ፕሬዚደንት ትራምፕ በኩባውያን ላይ ያሳደሩትን ተጽዕኖ ለመከላከል ለጆ ባይደን የምርጫ ዘመቻ ትልቅ ስራ ሆኗል። በዚህ የተቆጡ የፍሎሪዳ የስፓኒክ አባላትም ዶናልድ ትራምፕን በመቃወም ከፍተኛ ጥረት እያደረጉ ነው። ሳራ ካድርድኒያስ ከእነዚህ መካከል አንዷ ናቸው። እኔ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ የሚነሱበትን ቀን ስጠባበቅ ነው የቆየሁት። ከስፔን የመጣውና ለምርጫው ሲል የአሜሪካ ዜግነት ጥያቄውን አስቀድሞ በማመልከት ያገኘው አልቤርቶ ካይሮም በዚህ ምርጫ ድምፅ እንደሚሰጥ ተናግረዋል፣ ማንን እንደሚመርጥም ጭምር። አሁን በስልጣን ላይ ያሉትን ፕሬዚደንት ማባረር የሚያስፈልግ ሆኖ ይሰማኝ ነበረ። ያንን በግልጽ እናገራለሁ። የፔንተኮስተል ቤተ ክርስቲያን በሆነው ቴነሲ አባል የሆኑት አንኪ ሳንዶቫል ሁልጊዜ ማክሰኞ ወደዚች ቤተ ክርስቲያን በመምጣት ለፕሬዚደንቱ እንደሚጸልዩ ይናገራሉ። እግዚአብሔር በትረምፕ በኩል ምን እያደረገ እንደሆነ አምነናል። አንድ ሀገር እንዲመራ መሪ የሚሰጥም ሆነ የሚነሳ እግዚአብሔር ነው። በ2020 ምርጫ የሂስፓኒክ ማህበረሰብ አባላት ከነጭ አሜሪካውያን ቀጥለው ትልቁ መራጭ ማህበረሰብ በመሆናቸው አሻሚና ብርቱ ፉክክር በሚጠበቅባቸው ክፍለ ግዛቶች ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ተገምቷል።